ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቆዩባቸው ስፍራዎች የተዘጋጁት በጤና ተቋማት ውስጥ መሆኑን የተሟላ የምግብ አቅርቦት እንዳላቸውና እያንዳንዱ የመቆያ ክፍል የራሱ የግል የጽዳትና የንጽሕና መጠበቂያ ክፍል የተዘጋጀለት መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር ያዕቆብ ሰማን ለአሜሪካ ድምፅ ገልጸዋል። ሰዎች በእነዚህ ቦታዎች ተነጥለውና ተነጣጥለው እንዲቀመጡ የሚደረገው ለ14 ቀናት መሆኑን የገለጹት አቶ ያዕቆብ ይህም የሚደረገው ከአንድ ግለሰብ ጀምሮ አጠቃላይ ሀገሪቱን ከወረርሽኙ ለመከላከል መሆኑን ተናግረዋል። ጽዮን ግርማ ኢትዮጵያ ውስጥ የማቆያ ጣቢያዎችን ይዞታ በተመለከተ አቶ ያዕቆብ ሰማንን አነጋግራ ተከታዩን ዘገባ አሰናድታለች። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎችን በተለየ ለማቆየት የተዘጋጁት ስፍራዎች የሚገኙት በጤና ተቋም ውስጥ መሆኑን በጤና ሚኒስቴር የህክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምፅ ይናገራሉ። ይህም የሆነው አሁን በጣም የተጨናነቀ ሁኔታ ስለሌለ እንደሆነም ያስረዳሉ። ማቆያ ባወጡ እስካሁን ባለው ሂደት የጤና ተቋም ውስጥ ናቸው፣ ሁላቸው ማለት ይቻላል። እስካሁን ባለው ማለት ነው፣ ጤና ተቋም ውስጥ ነው ያሉት። ምናልባት ከዚህ በኋላ ብዙ እየጨመረ መሄድ ከሆነ ከጤና ተቋሙም ልንወጣ እንችል ይሆናል። በአዲስ አበባ ከተማ በአሁኑ ሰዓት የተዘጋጁትን ማቆያ ጣቢያዎች አቶ ያዕቆብ ያስረዳሉ። ለይቶ ማቆያ ቦሌ ጨፋ ጤና ጣቢያ ይባላለን እዛ ውስጥ ነው ያለው። አሁን እንደው እንግዲህ እዛ ምንም አይነት ከገር ላይ የቆየ ሰውም የለንም። ሁለተኛው ማቆያችን ሆስፒታል ነው። ትልቅ ሆስፒታል ያው ለዛ አፓርተዝ ያዘጋጀ ነው። ወደ አምስት መቶ አልጋ ያለው ጠካኮታቤ ጠቅላላ ሆስፒታል ነው። አሁን ለይትን የተጠረጠሩ ሰዎች የምናቆየው ተመርምራው ጤናቸው እስከሚታወቅ እሱ አዲስ ሆስፒታል እና ጥሩ ሆስፒታል ነው። ለዚህ ተርበዛ የተዘጋጀ ሶስተኛ ማቆያ ቦታው አራት ኪሎ አካባቢ ያለ አዲስ ጤና ጣቢያ ነው። ቱሪስት ሆቴል ዝቅ ብሎ የሚገኝ እዛ፣ ዛሬ እንደውም እዛ ሄጅ የነበረ አስራ ስድስት አካባቢ ተገለው የቆዩ ሰዎች አሉ። የአስሮች ውጤት ዛሬ ስለደረሰ ኔጌቲቭ ስለሆኑ እሱ ኦልሬዲ ፕሮሲጀሩን ተቀትሎ ወደ ቤተሰባቸው ተቀላቅለው ለሚቀጥሉ አስራ አራት ቀን ራሳቸውን ምንም እንኳን ዜት ቢሆኑም ራሳቸው የሀገር ላይ ምክር ተሰጥቷቸው የዓለም ጤና ድርጅት ሪኮመንዴሽን መሰረት ወጥተዋል። ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች እንደ ሌሎች አገሮች ቁጥራቸው የበዛ ባለመሆኑ እስካሁን የተዘጋጁት ማቆያ ጣቢያዎች አብዛኞቹ ባዶ መሆናቸውን የተናገሩት አቶ ያዕቆብ፣ ነገር ግን ቁጥሩ ሊጨምር ይችላል በሚል ስጋትና ግምታዊ ስሌት ስላለ አዲስ የተዘጋጁ ቦታዎች እንዳሉ ይናገራሉ። በተለይ ከሌላ ሀገር ኤክስፒሪየንስ የመጀመሪያው ሳምንት ሁለተኛው ሳምንት አልፎ ሶስተኛ ሳምንት ላይ ክሌሎቹ በጣም ሊጨምሩ ይችላሉ። ሁሉም ሀገር እንደዛ አይነት ኤክስፖኔንሽል የሆነ ጭማሪ አይተናል፣ እና ተመሳሳይ ነገር እኛም ጋር ሊፈጠር ይችላል የሚል ግምት ስላለን ሌላ ተጨማሪ ማግለያ ሳይቶች እያዘጋጀን ነው። ለምሳሌ ቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ውስጥ ምናልባት ነገ ዝግጁ የሚሆን ወደ ሰማንያ አልጋ ያለው ማግለያ ማዕከል እያዘጋጀን ነው ቅዱስ ጴጥሮስ ሆስፒታል ውስጥ። ተማሪዎች መኖሪያ አካል የተዘጋጀ አዲስ ህንጻ ዶርሚተሪ አለ። እሱም ወደ ሁለት መቶ ሀምሳ አልጋ አካባቢ አለው። ከነገ ጀምሮ ዝግጅቱ ይጀምራል። ምናልባት አርብ ወይም ቅዳሜ ዝግጅት ይሆናል ብለን እናስባለን። በተመሳሳይ የአንድ ጤና አዲስ ጤና ጣቢያ ቃልቲ ወረዳ አዲስ ጤና ጣቢያ ነው፣ ሌላ አገልግሎት የማይሰጥ እዛም፣ ነገ አምስት አምሳ አልጋ ይገባሉ ብለን እናስባለን። ስለዚህ እስከ አርብ ወይም ቅዳሜ ድረስ ተጨማሪ ወደ አምስት መቶ አካባቢ ማግለያ አልጋዎች ይኖሩናል ብለን እናስባለን እነዚህ ሁላቸውም ጤና ተቋም ናቸው። ረዲ የአገልግሎት መስጫ ተብሎ የተገነቡ አዳዲስ አገልግሎት ግን ያልጀመሩ ጤና ተቋም ውስጥ ናቸው። ወደ ማቆያ ጣቢያው እንዲገቡ የሚደረጉት ሰዎች እነማን ናቸው? አቶ ያዕቆብ ይመልሳሉ ውስጥ የሚገቡት አብዛኞቹ ሰዎች ጤነኞች የተጠረጠሩ ማለት ምክን ምልክት ያሳዩ ወይም ደግሞ ምልክት ካለው ሰው ወይም ከተጠረጠረ ሰው ንክኪ የነበራቸው ወይም ደግሞ ወረሽኙ በደምብ በደንብ ከተዛመተባቸው ሀገር የመጡ ሰዎች ናቸው። ስለዚህ ጤነኞ ሰዎች ስለሆኑ ያው በተለይ ሳምፕል ተወስዶ ውጤት እስከሚደርስ አንዳንዶች ደግሞ ምልክት ከሌላቸው ደግሞ ኦብዘርቭ ሲደረጉ፣ እኔ ዛሬ ከአራቱ ሳይቶች ሶስቱ ሄጄ ነበረ። የከፋ የሆነ ችግር የለባቸውም። የኢንፍራስትራክቸር ችግር ማለት ነው። ምክንያቱም አገልግሎት እየሰጡ እንደውም ያል ጀምሮ አዳዲስ ተቋማት ስለሆኑ መሰረታዊ የሆነ የኢንፍራስትራክቸር ችግር የለባቸው ይ እንግዲህ ካየሁት ማመለግሽ አንድ ክፍል ውስጥ አንዳንድ ክፍል ውስጥ ብቻ ነው የሚሆኑት። ከአሁን ባለን ምክንያቱም ወይም አልሆንም በሰው ቁጥር ማለት ነው። ክፍት ቦታዎች ብዙ አሉ እንደነገርኩት፣ ለምሳሌ የካ ኮተቤ አምስት መቶ አልጋ ነው የተዘጋጀው ከዛ ውስጥ መቶ ሀምሳ አካባቢ ለተጠርጣሪ ሰዎች የሚቆዩበት፣ ሌላው ግን ምናልባት በሽታው ሙሉ ለሙሉ የተገኘባቸው ብለን ያዘጋጀ ነው። ግን እስካሁን ድረስ ማክሲመም በአንድ ጊዜ ኖሮን የሚያውቀው ኬዝ ወደ ሀያ ሶስት ወደ ሀያ አራት ነው። በተለይ ከትላንት ወደ የመጀመሪያው ኬዝ ፖስት ካገኘር በኋላ ከሱ ኮንታክት የነበራ ሰዎች ሲመጡ የነበረው ቁጥር ነው። ከዛ ከማግስቱ ተመርምሮ ብዙዎቹ ኔጌቲቭ ሆነው ወደ ወጥቷል። ስለዚህ በጣም ብዙ ቁጥር ስለሌለን እስካሁን አልተጀገረም። ግን ከዚህ በኋላ ሁልጊዜ አንዳንድ ሩም ሁሉም ሰው ያገኛል የሚለው እንግዲህ አብረው የምናየው ነው የሚሆነ። ቁጥሩ እየጨመረ መሄድ ከሆነ እንግዲህ ሌላ ሀገር አይዞሌት ማድረጊያ አቅም ጠፍቶ ፖለቲክ እንኳ ሆነው ይሄ አይዞሌት እንዲያደርጉ ሪከመንድ እያደረጉ ሀገሮች አሉ። ሀገሮች አሉ። ምክንያቱም ያው እየቆየ ሲሄድ በተለይ ኮሚኒቲ ትራንስሚሽንን እየበዛ ከሄደ የሚጠረጠሩ ሰዎች ብዙ ይሆናሉ። ለጊዜው የተዘጋጁት ማቆያዎች የተሟላ አገልግሎት እንዳላቸውም ተናግረዋል። ሁሉንም ቴካዌ ነው። ልክ እንደ አውሮፕላን ሰነሰር የሚደረገው አይነት ፓኬጅ ኪት አለው። ምግብ ኪት አለው ስለዚህ ቴካዊ በሆነ እቃ በጀሩም ነው ዲስትሪት ሚደረገው የሚያደረጉ ሰዎች ትሬንድ ሆነው ነው ያሉ። ተጠንቅቀው ሰበሉ በኋላ በሴም ዌይ ዲስፖዝ ይደረጋል። አቶ ያዕቆብ ይህም ሆኖ ግን ተገለው የተቀመጡ ሰዎች አብዛኞቹ ተገሎ መቀመጥ ያለውን ጥቅም የተረዱት አይመስልም ይላሉ። ያው የተገለሉ ሰዎች እያስቸገሩ ነው ያው ጤነኞች ናቸው ብዬሽ ያለው የመቀላቀል አንድ ክብር ክፍል ሼር የማድረግ የማውራት በቃ ሌላ ፍሬንች የመግባት ነገር እያሳዩ፣ በጣም ስትሪክት የሆነ አድቫይስ ጥበቃዎች፣ ስትሪክት የሆነ ሪያክሽን ለማድረግ ሙከራ ያደርጋል። ስል ስቲል አሁንም ማህበረሰባችን ላይ ኳራንታይን የመሆን ኮንቴክስትም እንግዲህ ወይም እኛም በደንብ አላስተማርናቸውም ይሆናል። ማህበረሰባችንም ይሄ የመጀመሪያም ጊዜ ስለሆነ እንደዚህ አይነት አክሽን ውስጥ እየገባን ያለ ነው። ቀስ በቀስ እያወቁ ይመጣሉ የሚል እምነት አለኝ። በአሁን እንግዲህ ማሲቭ የሆነ የማህበረሰብ እንቅስቃሴ ተጀምረዋል። ከጠቅላይ ሚኒስትሩ ጀምሮ አጠቃላይ ያው ኢንጌጅ ማድረግ ጀምረዋል። ኦፍሊ ሀዊ እነሱ የጨመረ እየጨመረ ሲሄድ ጤና ተቋምም የተለዩ ቦታዎችን ብቻ ሳይሆን ቤቱን ሰው አይዞሌት አድርግ ሲባል በመመሪያ በተሰጠ መመሪያ መሰረት አይዞሌት ማድረግ ወይ ራሱን ማግለል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ትንሽ ፓኒክ ነገር አለ። ያው የመጀመሪያ ክልል ሁለተኛ መፍራት አዎ የመፍራት የመደናገጥ ባህሪ አለ። ስለዚህ ህብረተሰቡ ሳይደናገድ፣ ሳይሰራ ራሱንም ቤተሰቡንም አገሩንም መጠበቅ ይቻለው። ከተጠረጠረ ተጠረጠረ ማለት ስተዋለፈት ማለት አይደለም። አቶ ያዕቆብ የገጠማቸውንም በምሳሌ ያስረዳሉ። አሁን ለምሳሌ ትናንት ነው የገጥ መነገል ጠንቅሱስ ለ ላይ ግዲ አንዳንዳቸው ሩም አንዳቸው እንደ ሆቴልና የዛ ሽንት ቤት ለመጠቀም ያለው እዛ ሁሉ ነገር እዛ ያለው ክፍሎች ናቸው ግን ለሚገል አረንጋደኝ የሚል ሰው ታካሚ ስላለው በጣም ምልክት ስለሌላቸው የታመሙ ሰዎች ስላልሆኑ እዛ ሰዓቱ ባለሙያዎቹ እዛ እንዲቆሙ ኤክስፔክት አይደረግ ማ ባለሙያዎቻችንም ኤክስፖዝ እንዳይሆኑ ከሪስኩ ሪስክ የእነሱን ሪስክ ለመቀነስ ኤክስፖዘር አመክረው ጋይድ ፊንክ የተደረገች ጋይድ ያለችው እሱ ተሰርቷቸው ስልክ አለ ውስጥ ላይ ያው ችግር ሲኖርባቸው ኮምፕሌንት ሲኖራቸው በእሱ ደውለው እንዲያሳውቁ ነበር። አስፐምሽኑ ግን የሚድል ሲወጡ ሲገናኝ ሲያወሩ ኮሪደር ላይ ቆሞ ሲያወሩ ሲገናኙ ፊት እያደረግን ነው። ያው ቀስ በቀስ እየተማሩ እየተማሰጠሩ ይመጣል ብለን እናስባል። በየቀኑ ያው በሚዲያዎች ካና ዲስካሽኖች እያደረግ ነው። ስለዚህ መግለጫዎች እየሰጠን ነው። ሶሻል ሚዲያ ላይ በጣም ብዙ ምልክቶች እየተላለፉ ነው። ሆፍሊ እንግዲህ ቴዙ በዚህ እየጨመረ መሄድ ከሆነ ማህበረሰቡም ሊያግበን ይገባል ብዬ አስባለሁ። የማቆያ ስፍራ ራስን አግልሎ መቀመጥ ያውም ለ14 ቀን የሚጠቅመው አገር በመሆኑ እንኳን በተዘጋጀ ስፍራ ይቅርና መኖሪያ ቤት እንኳን ይህን በማድረግ ሕብረተሰቡ ሊተባበር ይገባል ሲሉ ይጠይቃሉ። ይህ ደግሞ ጥቅሙ ለማህበረሰቡ መሆኑን አስረግጠው ይናገራሉ። ማቆያ ውስጥ መግባት ጥቅም ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል የሁሉም ነው። ይህ ስል ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያ ውስጥ ሲገባ ዝም ብሎ አይደለም የሚቀመጡ። አንደኛው ቀን በቀን ክትትል ይደረጋል። ይህኒ የዚህ በሽታ ምልክት እዛ እያሳየ ነው ወይ የሚለው ክትትል ይደረግበት። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምና እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። ሁለተኛው እንግዲህ አንድ ሰው ብቻውን የሚኖር ሰው የለም። ቤተሰብ አለው። ልጅ ይኖረዋል ወይም ባለቤት ይኖረዋል። አባት፣ እናት፣ ጓደኛ፣ ብዙ ቤተሰብ ይኖረዋል። ስለዚህ ሁለተኛ ይሄ ሰው ተገልሎ በመቀመጡ ሌሎች በዙሪያው ያሉ የሚወዳቸው የሚያከብራቸው ቤተሰቦቹ፣ ጓደኞቹ ፕሮቴክት ያደረጋል። ባለማወቅ በሚደረጉ ንግጅዎች፣ ቅርርቦች፣ ማህበራዊ ግንኙነቶች ሊተላለፈው የሚችለው በሽታ ያቆማል ማለት ነው። እዚህ ከራሱ ይቀጥለ ሰዎቹን ይጠብቃል ማለት ነው። የሚመዳቸው ሰዎቹን ይጠብቃል። ሶስተኛው ማህበረሰቡን ይጠብቃል። እንግዲህ አንድ ሰው በቀን በማህበራዊ ግንኙነቱ በጣም ብዙ ሰዎች ያገኛል። በስራ አጋጣሚ ሊያገኝ ይችላል። በሃይማኖት ተቋም ሲሄድ ሊያገኝ ይችላል። ቤት መኖሪያ አካባቢ የሚደረጉ እንቅስቃሴዎች ሊያገኝ ይችላል። ግብይቶች፣ ሬስቶራንቶች ቦታ ሊሄድ ይችላል። በዚህ ውስጥ እንግዲህ በአካባቢው ያለው ማህበረሰብ ለሌላ አደጋ ሊያጋለቅ ይችላል። ይሄ ማህበረሰቡን መጠበቅ ይችላል። ከዚህ ሌላኛው የማህበረሰብ ሌላ ሀገር ይህን ወረርሽኝ ለመከታተል እንደ ሀገር በጣም ብዙ ገንዘብ፣ በጣም ብዙ ሙያ፣ በጣም ብዙ ሰዓት፣ በጣም ብዙ ነገር እየተደረገ ነው። ሀያ አራት ሰዓት ነው ምሳሌ የምንሰራው አሁ በዚህ ሰዓት አውራሽ ቢሮ ውስጥ ሆኜ ነው እያወራሁሽ ያለው። ስለዚህ ይሄ አክል ሚኒስትሮቹ ግማሽ ሌሊት ላይ ቢሮ ለመኛ የምናያቸው ስለዚህ ይሄ ሁሉ የምናደርገው ጥረት በሽታው እንዳይሳሳ ማህበረሰባችን እንዳይጎዳ የግለሰቦች ምን ያባቸው ሰዎች ሕይወት እንዳናጣ ነው። ሌላ ምንም ሪዝን የለው። ስለዚህ ለዚህ ኮንትሪቢት ያደርጋል ያ ሰው ራሱን ኳራንታ አድርጎ እንዲታከም ራሱ እንዲያገል ከዛ ታውቆ በሽታ ካለበት ቶሎ ሕክምና እንዲያገኝ ና እንዳያስይዝ ወ እንዳያስተላልፍ በመደረጉ ራሱም አድርገውም አገሩም ይጠቅማል። ከዛ ደግሞ ይሄ ኢፒደሚክ ወይም ደግሞ ይሄን ወረሽኝ እንግዲህ ዓለም ጤና ድርጅት የዓለም አቀፍ ወረሽኝ ወይም ደግሞ ግሎባል ፓንደሚክ ነው ብለዋል። ስለዚህ አሁን ዓለም አንድ መንደር ናት። ኢትዮጵያ በ የምታደርገው የቁጥጥር ሂደት ወይም ደግሞ የቁጥጥር መሳካት በዓለም አስተዋጽኦ አለው። ስለዚህ አንድ ሰው አንድ ግለሰብ ከሆነ አካል ነው የሚጀምረው አንድ ሰው ሁለት ሰው ብሎ ነው የሚጀምረው እና እንግዲህ አሁን ምን ያክል ህይወት እንደል ምን ያክል ኢኮኖሚክ ክራይሲስ እንደነበረ፣ በሀገሮች መካከል ያለው ግንኙነት ምን ያክል እንደተጎዳ እያየን ያለ ነው እና አንድ ሰው ራሱን በማግለሉ ኳረንታይን በመደረጉ በሽታ እንዳያስተላልፍ በመደረጉ በሁሉ ስርአቱ አሁን ይህን ቁጥጥር የምናደርግበት ስርአቱ በሙሉ ሊጠቀምም ሊጠዳም ይችላል ማለት ነው። ስለዚህ እኔ ይሄ ሲባል እንደውም ሰዎች ይህን ከጠረጠሩ ራሳቸውን ከቤት ኳረንታይን ማድረግ፣ የጤና ባለሙያዎችን ማማከር ጤና ሚኒስቴር ነጻ የስልክ መስመሮችን ሰማንያ ሦስት ሰላሳ አምስት ዘጠኝ ሀምሳ ሁለት ሰጠ አይሰጥ መስመሮች አሉ። ደውሎ ምክር ማግኘት እንደዚህ አይነት ደግሞ ትጥ ያለሆነ ጥርጣሬ ካለን ደግሞ ባለሙያዎች መጥተው እንዲያቸው ማድረግ ከዛም ከባሳ ደግሞ ማግሊያ ተቋም ማገብቶ የተወሰነ ቀን አስራ አራት ቀና እንግዲህ እስካሁን ባለው ላይም ምልክት ካሳየ መሀል ላይ ግን ሳምፕል ወስዶ ምርመራ ይደረግለታል። ስለዚህ ይሄ ስለሆነ ጥቅሙ እንደነገርኩች ከግለሰቡ ጀምሮ እስከ ለዓለም ድረስ ኮንትሪቢውት ወይም ደግሞ የራሱን አስተዋጽኦ ያደርጋል ማለት። አቶ ያዕቆብ በጤና ሚኒስቴር ውስጥ በቀጥታ የማቆያ ቦታዎቹ የሚመለከታቸው ኃላፊ ሲሆኑ እንደ ገለጹትም ቦታዎቹን ዛሬም ጭምር በአካል ተገኝተው ተመልክተውታል። በቃለ ምልልሱ ወቅት አስረግጠው እንደተናገሩት ለበሽታው ተጋልጠው ይሆናል በሚል የተጠረጠሩ ሰዎች በማግለያ ቦታው ተገቢውን ጥንቃቄ ያደረጉ ራሳቸውን አግልለው እንዲቀመጡ መደበኛ እንቅስቃሴ የሚያደርጉ ሰዎች ደግሞ የማህበራዊ መራራቅን መመሪያ ተከትለው ጥንቃቄ እንዲያደርጉ መክረዋል። አድማጮች ማህበራዊ መራራቅ ምንድን ነው እንዴትስ ይተገበራል ኮሮና ቫይረስ ተጋልጠው ሊሆን ይችላል ከተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል ውጤቱን ለማወቅስ ስንት ቀን ይወስዳል እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የአፍና አፍንጫ መሸፈኛ ማስክን ማድረግ ያለበት ማን ነው ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ የሚሉና ሌሎች ዝርዝር ማብራሪያዎች የሚፈልጉ ጥያቄዎችን ይዘን በጤና ሚኒስቴር ባለሙያዎችን አነጋግረናል። እነዚህን የተመለከቱ ቀሪ ዘገባዎችን በነገ ዕለት ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።